ዩናይትድ ስቴትስ አብዛኛው የውጭ እርዳታዋ ለሶስት ሶስት ወራት እንዲቋረጥ ያደረገችውን ውሳኔ ተከትሎ ደቡብ አፍሪካ ውስጥ ኤች አይቪ ቫይረስ በደማቸው ውስጥ ያሉ ሰዎችን የሚረዱ ተቋማት ምን እንደሚያደርጉ ግራ ተጋብተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ነፍሰ አድን የእርዳታ ስራዎች እንደሚቀጥሉም አስታውቋል። ይሁን እንጂ ቀደም ብለው ስራቸውን ያቆሙ ግብረሰናይ ተቋማቶች በመቀጠሉ ረገድ ምን ማድረግ እንዳለባቸው በግልጽ እንደማያውቁም ይናገራሉ። በአመታት የተመዘገቡ ክንዋኔዎችን ሊቀለብሱ ይችላል የሚል ስጋትም አላቸው። ኬት ባትሌት ከጆሀንስበርግ ያጠናቀረችው ዘገባ ዝርዝሩን ይዘዋል። ቆንጅት ታዬ እንደሚከተለው አሰናድተዋለች። ከዓለም ከፍተኛውን ለኤች አይ ቪ የተጋለጡ ሰዎች ቁጥር የያዘችው ደቡብ አፍሪካ ነች። ወደ ስምንት ሚሊዮን የሚደርሰው ህዝቧ ለቫይረሱ የተጋለጠ ነው። ይህም ሆኖ ደቡብ አፍሪካ ኤች አይ ቪ በደማቸው ውስጥ ላለ ሰዎች በሚሰጠው ሕክምና ብቻ ሳይሆን ተጨማሪ ሰዎች እንዳያዙ በመከላከል ረገድ ከፍተኛ የሆነ ስኬትም አስመዝግባለች። ይህ ሊሆን የቻለው በሀገሪቱ ለኤች አይ ቪ ህሙማን በሰለጠኑ ባለሙያዎች ለሚሰጠው ሕክምና መጠነ ሰፊ ወጪ በመመደቡ ነው። ከዚህ ወጪ ውስጥ ወደ 17 ከመቶ የሚሸፈነው ፔፕፋር በሚል የእንግሊዝኛ የምህፃር ስም በሚጠራው የዩናይትድ ስቴትስ ፕሬዚደንታዊ የጸረ ኤድስ አስቸኳይ ድጋፍ መርሃ ግብር አማካይነት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በውጭ ሀገር በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ የእርዳታ መርሃ ግብሮች ከፖሊሲዎቿ ጋር የተጣጣሙ መሆናቸው እንዲፈተሽ በሚል ባስተላለፉት ማስፈጸሚያ ትዕዛዝ መሰረት የውጭ እርዳታዎች ለሶስት ወራት እንዲቋረጡ ተደርጓል። ይህም ደቡብ አፍሪካ ውስጥ የጤና ጥበቃ ተቋማትን እና ታካሚዎቻቸውን ግራ ጋብቷል። ታማሳንካ ሲዮ ጾታዋን የቀየረች ከኤች አይ ቪ ጋር የምትኖር ደቡብ አፍሪካዊ ነች። ሰው ሁሉ ተጨንቋል። ፍርሃት ውስጥ ነው ያለው፣ ምክንያቱም ምን እንደሚሆን አያውቁም። የተቋረጠው በጊዜያዊነት ይሁን ለዘለቄታው ስለማያውቁ ነው። ሲዮ የምትታከምበት የነበረው ክሊኒክ ከተዘጋ ሁለት ሳምንት ሆኖታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ነፍሰ አድን እርዳታዎች እንደሚቀጥሉት አስታውቋል። ሆኖም ነፍስ አድን ድጋፍ ምንን እንደሚያካትት ከፔፕፋር የገንዘብ ድጋፍ የሚያገኙ በርካታ የደቡብ አፍሪካ ድርጅቶች ግልጽ አልሆነላቸውም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ እርዳታ እንዲቆም የተሰጠው ትዕዛዝ የትኞቹን እንደማይመለከት ግልጽ አድርገናል ብለዋል። ነፍስ አድን እርዳታ ከሆነ ማለትም አጣዳፊ የምግብ የመድኃኒትና ማንኛውም አጣዳፊ እርዳታ ከሆነ የተወሰደው እርምጃ አይመለከተውም። ከዚህ በላይ እንዴት ግልጽ አድርገን ለመናገር እንደምንችል አላውቅም። የሚኒስቴር መስሪያ ቤታቸው ከፔፕፋር ፕሮግራሞች የውጭ እርዳታ እንዲቋረጥ የተሰጠው ትዕዛዝ የትኞቹን እንደሚመለከትና የትኞቹን እንደማይመለከት በጽሑፍ መመሪያ አስተላልፏል። የደቡብ አፍሪካ የጤና ሚኒስትር ኤረን ሞትሶሌዲ የፔፕፋርን መርሃ ግብሮች በሚመለከት ረቡዕ ዕለት ከባልደረቦቻቸው ጋር ስብሰባ አድርገው የተወያዩበት ሲሆን የዩናይትድ ስቴትስ እርምጃ ዱብዳ ሆኖብናል ብለዋል። ተጨማሪ ማብራሪያም እንደጠየቁ ገልጸዋል። ዩ ስ የአሜሪካን ገንዘብ በምህጻሩ ኤልጂቢቲኪው በሚባሉት የጾታዊ ማንነቶች ውስጥ የሚጠቃለሉ ሰዎች ለሚመለከቱ ስራዎች መጠቀም አይቻልም ከተባለ፣ እኛ የምርመራና የምክር አገልግሎት ስራ እንሰራለን። አንድ ሰው በእነዚህ ጾታዊ ማንነቶች የተካተተ ከሆነ መርዳት አይቻልም ማለት ነው። ሊንዳ ቤከር በሙያቸው ሐኪም እና ሳይንቲስት ሲሆኑ በደቡብ አፍሪካ የሚገኘው የዴዝመንቱቱ የኤች አይቪ ማዕከል ስራ አስኪያጅ ናቸው። It sort of is not one homogenous picture. In some places, it's አንድ ወጥ እርምጃ አይደለም። አንዳንድ ቦታ ላይ የተቋረጡት የተወሰኑ አገልግሎቶች ናቸው። ሌላ ጋ ደግሞ በፔፕፋር ድጋፍ የሚሰራ ክሊኒክ ሙሉ በሙሉ የተዘጋበት ሁኔታም አለ። ፆታቸውን ለቀየሩ ሰዎች ከሚሰጡ የጤና አገልግሎቶች ውስጥ አንዳንዶቹ ሙሉ በሙሉ መዘጋታቸውንና በአንዳንድ አካባቢዎች ደግሞ የጤና አማካሪዎች ወደ ስራቸው መግባት እንዳልቻሉ ነው ሊንዳ ቤከር አክለው የገለጹት። የተወሰነ አገልግሎት የተቋረጠባቸው ወይም በማህበረሰብ ውስጥ በመዘዋወር የሚሰጡ የምርመራ ስራዎች እንዲቆሙ የተደረገባቸው ስፍራዎች አሉ። አንዳንዱ ጋ ደግሞ ፕሬፕ የተባለው የኤችአይቪ መከላከያ መድኃኒት እርዳታ ተቋርጧል። ፕሬፕ ለቫይረሱ የመጋለጥ አደጋቸው ከበድ ያለ ለሆኑ ሰዎች የሚሰጠው የመከላከያ መድኃኒት ነው። ሊንክ ሼፐርድ ትራያንግልስ ፕሮጀክት ለሚባል ለተመሳሳይ ፆታ አፍቃሪዎችና ፆታቸውን ለቀየሩ ሰዎች አገልግሎት የሚሰጥ ቡድን ሰራተኛ ስትሆን በበርካታ አስርተ ዓመታት ስራ የተገኘ ውጤት ሊበላሽብን ነው የሚል ስጋት እንዳላት ገልጻለች። The impact is devastating. The PEPFAR funding has been a lifeline for millions um, and it ensures access to HIV treatment, prevention services, and of course community based healthcare. <laughs> የሚያገኙት ከፔፕፋር በሚመጣ የገንዘብ ድጋፍ ነው። ከድጋፉ መቋረጥ ጋር ተያይዞ የመድኃኒት አቅርቦት እየተቋረጠ ነው። ክሊኒኮች የሚሰጡትን አገልግሎት በመቀነስ ላይ ናቸው። የማህበረሰብ ጤና አገልግሎት ሰራተኞችም መተዳደሪያቸውን እያጡ ነው። ደቡብ አፍሪካ ውስጥ አምስት ነጥብ አምስት ሚሊዮን ሰዎች ጸረ ኤች አይቪ መድኃኒት ተጠቃሚ ናቸው። አብዛኛውን ወጪ የሚሸፍነው የሀገሪቱ መንግስት መሆኑን የጤና ሚኒስትሩ ገልጸዋል። ቢሆንም ከፔፕፋር የሚገኘው ድጋፍ ሲጓደል በስልጠና በጤና ጣቢያዎች እና በአገልግሎት አቅርቦት ረገድ ችግር እንደሚያስከትል ሳይጠቅሱ አላለፉም። ሆኖም የደቡብ አፍሪካ መንግስት በኤች አይቪ ዙሪያ የሚሰሩ ስራዎችን በሚመለከት በውጭ እርዳታ ላይ መተማመንን ለመቀነስ በሚል አማራጭ እቅዶችን እየነደፈ እንደሆነ ሚኒስትሩ ጨምረው አመልክተዋል። ረቡዕ ዕለት በሀገሪቱ ጤና ላይ የሚሰሩ ድርጅቶች ለደቡብ አፍሪካ መንግስት በላኩት ደብዳቤ ዩናይትድ ስቴትስ የውጭ እርዳታ እንዲቋረጥ ማዘዟን ተከትሎ ቢያንስ 900ሺህ የሚሆኑ የኤች አይ ቪ ህሙማን በቀጥታ ለጉዳት ተጋልጠዋል ብለዋል።